ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቀደም ባለው የቃለ ምልልስ ዝግጅታችን ዶክተር ይርጋ ገላው በኬርትን ዩኒቨርሲቲ የሰብዓዊ መብቶች ትምህርት ማዕከል ገዲብ ተመራማሪና መምህር ዓለም አቀፉን የጸረ ዘረኝነትና አገር አቀፉን አካታች የብዝሃነት ስምምነት አስመልክተው ከጸረ ዘረኝነት ወደ ብዝሃነት ማክበሪያ ቀንነት መዛወርን ጥቅምና ጉዳቶቹን፣ አማራጭ የጸረ ዘረኝነትና ስምምነት ቀንን ፋይዳዎች ነቅሰው አስረድተዋል። ወደ ቀጣዩና የመደምደሚያ ክፍላችን ያመራ ነው። እንዲህ ነው። በሌላ በኩል አንዱ የተካሄደ ያለው ውይይት የዘረኝነት በብሔራዊ ስሜት ተቀብቶ ያልፋል። በጸረ አውስትራሊያ ጸረ አሜሪካ አቋም ለምሳሌ ትራምፕ ደጋፊዎች አብዛኛው ራሳቸውን በዘረኝነት አያዩም፣ ጨራሹንም ለአሜሪካ ተቆርቋሪ ተሟጋች አድርገው ነው የሚያዩት። እና ዘረኝነት በብሔራዊ ስሜት ውስጥ የመሸፈን ሁኔታው ወይም የተያያዥነቱ ምን ይመስላል? አደገኝነትስ አለው? አዎ አንዱም በጣም ትልቁ ችግርም ይሄ ነው። ምክንያቱም ሰዎች ራሳቸውን ዘረኛ ብለው አይጠሩ። ራሳቸውን አገር ወዳድ፣ ለሕዝባቸው ተቆርቋሪ አድርገው ነው የሚያቀርቡት። የዘረኝነት አንዱ ትልቁ ቁልፍ ነገር ጭካኔን ወደ አርበኝነት የመቀየር ኃይል አለ። አሁን ለምሳሌ አንድ በነጮቹ ፖለቲካ ውስጥ የሌሎችን ዘሮችን ከራሱ ዘር ከነጩ ዘር እንዲለዩ ባህላችንን እያቆሸሹ ነው ሃይማኖታችን እያጠፉ ነው፣ ማንነታችን እየበከሉ ነው ብለው የሚነሱ ሰዎች ልክ እንደ አርበኛ የሚታዩበት ሁኔታ ነው። ስለዚህ ዘረኝነት በሌሎች ሰዎች ላይ ክፉ መፈጸምን የሚፈቅድ ወይም በሃይማኖት ብንሄድ ኃጢአትን፣ በህግ ብንሄድ ወንጀልን ሁሉ ደምስሶ የፈለግነው ነገር ለማድረግ የሚያስችል ምክንያት የመስጠት ኃይል አለ። ባይዘወ ብዙ አይነት ናሽናሊዝሞች አሉ። እኛ የኢትዮጵያ በተለይ የተማሩት የአውሮፓን ብቻ ስለሆነ በአውሮፓ ናሽናሊዝም ስለሚመሩ ነው እንጂ ሌላ በጠላተኝነትና ያልተመሰረቱ የናሽናሊዝም አማራጮች አሉ። ያ እንደተጠበቀ ሆኖ ግን በዚህ በአውሮፓው በምንሄድበት ጊዜ አውሮፓውያን ናሽናሊዝምን የፈጠሩት በተለይ ደግሞ ብዝሀነትን ይቀበል የነበረውን ባህላቸውን ካጠፉና ሌሎች ህዝቦችን በቅኝ ግዛት በባርነት እየገዙ እነሱ የበላይ ሌሎቹ የበታች አድርገው ከቆጠሩ በዛ ስነ ልቦና ከተገነቡ በኋላ ነው ናሽናሊዝምን የፈጠሩ። በዚያ ናሽናሊዝም አስተሳሰብ ውስጥ ኔሽን የምትባለዋ ኔሽኗ የእኛ ነች፣ የእኛ የነጮቿ ነች። ሌሎቹ ግን የኔሽኑ ጠላቶች ናቸው። ባህላቸውን ካመጡ፣ ካሳደጉ፣ ማንነታቸው ከተስፋፋ የእኛን ኔሽናችንን ያጠፉብናል። ስለዚህ ናሽናሊዝም ማለት እኛ ነባር የመሰረት ናት የኛ ቋንቋ የእኛ አስተሳሰብ የእኛ ማንነት የስርዓቷ የስቴቷ መገለጫ ነች ብሎ ማመን ነው። በግልባጩ ይሄ ማለት ምንድን ነው? የኔሽን ኤነሚ ያስፈልጋል ማለት ነው። ኤነሚ ከሌለ ሰው ተሰባስቦ አርበኛ ሊሆን የሚችልበት ምክንያት አይኖረውም ማለት ነው። ሃይማኖት፣ ባህል፣ ወዘተ የሚባሉት ነገሮች ሁሉ ተሰባስበው የሚችልበትን ሀይል እንዲያጡ አድርጓል። በባህላቸው ምክንያት ወይ በሃይማኖታቸው ምክንያት ነጮች አብረው መቆም አይችሉም። የቀራቸው ነገር ትልቁ ነገር ናሽናሊዝም ነው። ናሽናሊዝሙ ደግሞ የተገነባው በዘረኝነት ላይ ነው። ናው ትልቁ ዳይሌማ ምንድን ነው በእነሱ ውስጥ የቀኝና የግራውን ውዝግብ በምናይበት ጊዜ ወደ ቀኝ የሚሄዱት ወደ ናሽናሊዝሙ ወደ ዘረኝነቱ በጣም ሲጠጉ ነው። ያንን ደግሞ በኢኮኖሚ በተለያዩ መንገዶች ደግሞ ለማስታገስ በሚሞክሩበት ጊዜ ደግሞ ወደ ግራ ያዘማሉ። ያ ናሽናሊዝም ደግሞ በዘረኝነት ከተመሰረተው ብሄርተኝነት አውድ ግን ለመውጣት አልቻሉም፣ በውስጣቸው በተፈጠረው ታሪካዊ ጥፋት ምክንያት ማለት ነው። እና የዚህ የናሽናሊዝም ብሔርተኝነት ትልቁ ችግር ብሔራዊ ጠላት ላይ የተመሰረተ ስለሆነ ነው። ብሔራዊ ጠላት ደግሞ በምናይበት ጊዜ በአውስትራሊያ ወይም ደግሞ በኢትዮጵያም ልንመውሰድ እንችላለን እጅግ ትልቅ የሆኑ ችግሮችን በሚቀጥለው ትውልድ ውስጥ ማስከተሉ አይቀር ማለት ነው። ይህንኑ አስመልክቶ ሀሙስ ማርች ሀያ አንድ ሶ በሚያስተምሩበት በምርምር በሚያካሄዱበት ከርትን ዩኒቨርሲቲ ውስጥ ነትን ማጥበብ በዘረኝነት የዘር ልዩነትን መክላት፣ እና ሃርሞኒ ዳይን አስመልክቶ ክርክሮች ይካሄዳሉ። ከዛ መድረክ ላይ ተጋባዥ ተናጋሪዎች ውስጥ አንዱ ኖት ዩኒቨርሲቲው ይህንን አይነት ቁልፍ የሆነ ውይይት ለማካሄድ ተነሳሳው ከምን አኳያ ነው? ምን ፋይዳዎች ይገኙበታል? በምን መልክ ነው ጭብጦችን ግንዛቤዎችን ለማስጨበጥ ተነሳስቶ ያለው? ከዚህ ምሳሌስ በሌላው የተቀረው አውስትራሊያም ሆነ ከዩኒቨርሲቲ አጥርግ ውጭም ባለው እንደዚሁም ደግሞ ቀደም ሲል እንዳነሱት ለኢትዮጵያም ቢሆን አብነትነቱ ምን ይሆናል? ይላሉ የማስተምርበት ዩኒቨርሲቲ ውስጥ ከርቲን ምዕራብ አውስትራሊያ ውስጥ ካሉት በብዙ ተማሪዎችን በመቀበል እና ብዙ ስራዎችን እንትን በማለት ትልቁ ዩኒቨርሲቲ ነው በርካታ ተማሪዎችና አስተማሪዎች በመሰባሰብ እንግዲህ በዚህ በዚህ ቀን ላይ አንድ ክርክር ነው የተዘጋጀው እኔ የምደግፈው የክርክር አቋም አውስትሬሊያ የሃርሞኒ ደይ በሚል የብዝሃነት ቀን በሚል ይሄ ቀን እንዲከበር ማድረጉ ከፍተኛ የሆነ ጉዳት አለው ሊቀየር ይገባን በዘረኝነት ችግር ላይ ልንወያይ ይገባል እንጂ ልዩነትን በማክበር ጉዳይ ላይ ልነጋገርበት የሚገባ ሌላ ቀን ቢሆን ይሻላል እንጂ ይሄ ሊሆን አይገባም የሚል መከራከሪያ ይዤ ነው የምከራከረው። እና ከተለያየ ዲፓርትመንት እና ከተለያየ ልምድ ታወቁ ሰዎች መጥተው ያንን ውይይት እናደርጋለን። በውይይቱም ተማሪዎችም ሆነ ሌሎች ጥያቄ ይጠይቃሉ ማለት ነው እና እንዲህ አይነት ውይይት በብዙ ዩኒቨርሲቲዎችም ካምፓሶችም ሊደረግ ይገባን ብዬ አስባለሁ። ምናልባት የእኛ ሰዎች አሁን ህይወታችን ብዙ ጊዜ የሚያጠነጥነው በራሳችን ባህልና ማንነት ውስጥ ስለሆነ አናስተውለውም እንጂ በተለይ ልጆቻችን ወደፊት የሚወለዱበት ተወልደው የሚያድጉበት ህይወታቸውን የሚመሰርቱበት እና የልጅ ልጆቻቸው የሚመጡበት አለም ከፍተኛ በሆነ ነውጥ ውስጥ እየገባ ያለ አለም ነው። ከነዚህ ነውጦች አንዱ አልላቀቅ ያለው ይሄ የዘረኝነት አስተሳሰብ ከቴክኖሎጂ ም ጋር አብሮ እየተራቀቀ በአልጎሪዝሙም፣ በሁሉም ነገር በአርቲፊሻል ኢንቴሊጀንሱም በሁሉም የሚቀላቀልበት ሁኔታ እየተፈጠረ ነው። ስለዚህ በተለይ ከልዩ ልዩ ሀገር የምንመጣው ሰዎች ከኢትዮጵያም የምንመጣውም ጨምሮ በዚህ ዙሪያ ላይ የራሳችን የሆነ ውይይት፣ ግንዛቤ ያስፈልገኛል። የራሱን ቋንቋ ለልጆቹ የማያስተምር ቤተሰብ በራሱ አገር ባህል ላይ ክህደት የፈጸመ ግለሰብ ነው ብዬ ነው የሚገምተው። በእርግጥ ተገዶ ማስተማር የማይችል አንዳንድ ሊኖር ይችላል፣ ግን በሚችለው አቅም እያንዳንዱ ሰው የራሱን ባህል የራሱን ቋንቋ ለልጆቹ የማያስተምርና ማያስተላልፍ ከሆነ የራሳቸውን ቋንቋና ባህል ያላወቁ ኢትዮጵያውያን ነጮቹ ለሚጥሉባቸው ለሚጭሉባቸው የዘረኝነት ስያሜ ተጋላጭ ነው የሚሉ እናንተ እኮ ታሪክ የላችሁም እናንተ እኮ በእኛ ቋንቋ በእኛ ነው ሰው የሆናችሁት እንጂ ሰው አይደላችሁም ሲሏቸው የሚሰጡት መልስ የላቸው የራሳችንን ልጆች ስነልቦና በከፍተኛ አደጋ የምናጋልጠው አንዱ ባህላችንን ባለማስተማር ቋንቋችንን ባለማስተማር ነው። ልጆች አንዳንድ ቤተሰቦች ህጻናት በተለይ አፍ የሚፈቱት በራሳቸው የኢትዮጵያ ቋንቋ ሊሆን ይገባል። ሁል ጊዜ በራሳቸው ቋንቋ ካናገር ናቸው የምንናገራቸውን ቋንቋ ስለሚለምዱ ስነ ልቦናቸውና አስተሳሰባቸውን በዛ የተቀረጸ ይሆናል እና አንዱ የሀገራችን ውስጥ ያለው የሚያሳዝነው ገጽታ ይሄንን ባህላዊ ትምህርትና ቋንቋ ለልጆቻችን አለማስተማር ከፍተኛ ጉዳት እንዳለው አለመገንዘባችን ነው ሌላው ከዚህ ጋር ተያይዞ ይሄንን አገር አገራቸው ያደረጉት ነጮቹ የራሳቸው ነባር አገር ስለሆነ አይደለም ከሌላ ሰው ከሌላ ቦታ መጥተው ከአውሮፓ መጥተው ከሌሎች ቀምተው ራሳቸውን ገንብተውበታል የተለያዩ ሀገሮችም እየመጡ ባህላቸውን በሚችሉት አቅም ለማስፋፋት እየሞከሩ ነው። ኢትዮጵያውያን ግን የራሳቸውን የጋራ ባህል፣ ቋንቋ፣ ስነ ጽሁፍ፣ ስነ ልቦና የሚያዳብሩበት ጠንካራ የሆነ ትስስር አልፈጠሩም። ይሄ በጣም አሳዛኝ የሆነ ነገር ነው። በእርግጥ ጥሩ ነው። ቤተ ክርስቲያኖችን በመስራት ልዩ ልዩ ማህበራዊ ነገሮችን በማድረግ እንቅስቃሴዎች ቢኖሩም ህዝቡን የሚያገናኙና ትልልቅ ስራዎችን በጋራ ለመስራት የሚያስችሉ ጠንካራ የሆነ የጋራ የባህል የስነ ጽሁፍ የቋንቋ አንድነታችን የምናበለጸግባቸው ተቋሟች ቢኖሩን በዛ ውስጥ የሚፈጠሩት ልጆቻችን ወደ ሌላው ዓለም ሲሄዱ ወደ ሌላው ህዝብ እዚህ ሲኖሩ የሚያፍሩ ሳይሆን ኢትዮጵያዊነት የዚህም ህዝብ የዚህም ቦታ ቦታው ነው የራሳችን ነው በማለት ቦታውን ኢትዮጵያዊ ማድረግ እንችላለን። ምክንያቱም ከየትም ይምጣ አውስትራሊያ የመጣ ሰው ሁሉ አውስትራሊያ ቦታው ይሆናል። ያ ደግሞ ያመጣው ካልቸር ያመጣው ባህል የዚህም ሀገር ባለቤት ይሆናል ማለት ነው። የኢትዮጵያ ባህል የአውስትራሊያ ባለቤት ነው፣ በመጣው ሰው ቁጥር ልክ ማለት ነው። ግን ባህሉን እየጣለ ከልጆቹም እንዳይተላለፍ እያደረገ የሚሄድ ሰው ግን ልጆቹንም ይበድላል፣ ራሱንም ይበድላል፣ አገሪቱንም፣ አውስትራሊያም ብዝሃነት እንዳይኖራት አገሪቱንም ይበድላል ማለት ነው እና ይህንን ማወቅና በዚህ ዙሪያ መስራት ይገባልናል ብዬ አስባለሁ። ዶክተር ይርጋገላው በከርተን ዩኒቨርስቲ የሰብአዊ መብቶች ትምህርት ማዕከል ገዲብ ተመራማሪ እና መምህር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ስል እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።